ጥያቄ 13 የአይን አፋርነት ወይም ሐያእ አይነቶች ምን ምንድን ናቸው? መልስ፦ አንደኛ ከአላህ ሐያእ ማድረግ ማለት ነው፣ ጥራት ይገባውና እርሱን ባለማመጽ የሚገለጽ ነው። ሁለተኛ ከሰዎች ሐያእ ማድረግ ነው። ይህም ጸያፍና ስድቅ አላቶችን በማስወገድና ሐፍረተ ገላንም ባለመገላለጥ የሚገለጽ ነው። የአላህ መልእክተኛ ሰለላሁ ዓለይህ ወሰለም እንዲህ ብለዋል፣ ኢማን ከሰባ በላይ ቅርንጫፎች አሉት ወይም ከስልሳ በላይ ቅርንጫፎች አሉት። ከፍተኛው ላ ኢላሃ ኢላላህ የሚለው ቃል ሲሆን፣ ትንሹ ደግሞ አስቸጋሪ ነገርን ከመንገድ ማስወገድ ነው። ሐያእም የኢማን ቅርንጫፍ ነው ብለዋል። ሙስሊም ዘግበውታል።